በምስራቅ ወለጋ ተጠልለው የነበሩ የተለያዩ የማህበረሰብ ክፍሎች ወደ ቀያቸው እየተመለሱ ቢሆንም አሁንም የጸጥታ ስጋት እንዳለባቸውና አንዳንዶች ደግሞ ቤታቸው በመቃጠሉ በመጠለያ ውስጥ ለመኖር ተገደናል ይላሉ። ከካማሺ ዞን የአሶ ወረዳ ተፈናቅለው በምስራቅ ወለጋ ሀሮ ሊሙ መቆየታቸውን የተናገሩት አቶ ወርቁ አለሙ በአሁኑ ጊዜ ቤታቸው በመቃጠሉ በመጠለያ ውስጥ እየኖሩ እንደሆነ ገልጸዋል። የአካባቢው የጸጥታ ሁኔታ ተሻሽለዋል፣ ወደ ነበራችሁበት ስፍራ መመለስ አለባችሁ ብለው ነው መንግስት ወደ ሊያሱ እንድንመለስ ያደረገል። አሁን ንብረታችን ያለው ተዘርፏል። የምንሰራበት ስራ መሳሪያም ሆነ ቀለብም የለንም። ይህንን መንግስት ሊያመቻችልን ይገባል። ሞቱማን አካባቢ ቁት ከ ኑቲ እንቆኑ ማቲ ከነቀለቡ አቶ ዱሬሳ ገለታም የያሶ ወረዳ ነዋሪ ሲሆኑ የጠፋባቸውን ንብረት መንግስት እንዲያስመልስላቸውና የህዝብ ደህንነት መጠበቅ አለበት በማለት ያላቸውንም ስጋት ጠቁመዋል። ሻኪን ኑ ቀኑ ማሊወተኒ እኒ ነመጄ ሰንጋፈተምኔ እኛ ያለን ስጋት ህይወት ያጠፉ ንብረት ያወደሙ እንዲሁም የዘረፉ ለህግ አልቀረቡ የምንፈልጉ ፍትህ ነው። የህግ የበላይነት ይከበር ነው የምንል ጉዳይ የሚመለከተው የኦሮሚያና የቤንሻንጉል ጉሙዝ ክልል የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት በበኩሉ በተመላሾቹ የሚነሱ ቅሬታዎች መኖራቸውን አረጋግጠዋል። የማስተባበሪያ ጽህፈት ቤቱ ኃላፊ አቶ ተሾማ ደሳለኝ ሁለቱ ክልሎች ችግሮቹን በዘላቂነት ለመቅረፍ በጋራ እየሰሩ ነው ብለዋል። ለአይዲፒ ኢንተርናሊ ዲስፕሌስድ ፒፕል ውስብስብ ነው ችግሩ በጣም እና፣ መንግስት በጣም ተረባርቦ ከፍተኛ ጥረት አድርጎ ስቴክሆልደሮችን አሳትፎ በርብርብ በአጭር ጊዜ ውስጥ አስመልሷል። ይሄ አስመለሰ ማለት ፋይናል ግብ አለ ግን፣ በሄዱበት ቀየ የሶሾ ኢኮኖሚክ ኮንዲሽናቸውን ደህንነታቸውን የማስጠበቅም መንግስትም ህዝብም ግዴታ አለብን ማለት ነው። ይሄን ደግሞ ተግባራዊ ለማድረግ ችግሮች አሉ። ሎጂስቲክ ችግር አለ። አይደረስም፣ ችግሩ ከፍተኛ ስለነበረ ቤታቸው ተቃጥሏል ወይ ደግሞ ቤት ባይቃጠል መስኮት እና በር እየተገነጠለ አለ ቆርቆሮ የተመሳሳ ነው። እና በዚህ ኮንዲሽን ነው አብዛኛው። በዛ ተመልሰው ስቴክሆልደሮችን በማሳተፍ ይህን ችግር አቨርት የማድረግ እንቅስቃሴ እየተደረገ ነው። ችግሩም በተወሰነ አካባቢ ቀንሷል። ፕላስቲክ ሺፍ ገብተዋል። ህዝቡም በርብርብ የቤኒሻንጉል ህዝብን እያቀራ ነው፣ ምግብ እያቀረበ ነው። እንግዲህ አካባቢው በጣም ሰፊ ኮሚኒቲ ስለሆነ ሰፊ ችግር ስለነበረ ያ ማዳረስ ችግር ይኖራል። በተጨባጭ እስካሁን ከቤት ንብረታቸው ተፈናቅለው በምስራቅ ወለጋ የተለያዩ ጣቢያዎች ተጠልሎ የነበሩ ከመቶ አርባ ሺህ በላይ ዜጎችም መመለሳቸውን አክለዋል። ከቤኒሻንጉል ክልል ውስጥ የተፈናቀለው ወደ ምስራቅ ወለጋ የገባ ሀምሳ ስምንት ሺህ አንድ መቶ አርባ ስምንት ነው ቤተሰብ፣ ከኦሮሚያ ክልል ከአስተዳደራዊ ወሰን አካባቢ የተፈናቀለው ሰላሳ ስድስት ሺህ ዘጠኝ መቶ ዘጠና ስድስት ቤተሰብ። ይሄ አንድ ላይ አጠቃላይ አንድ መቶ አርባ አምስት ሺህ ስድስት መቶ ሰማንያ አምስት ናቸው። የግጭቱ ተጠቂ ማህበረሰብ አባላት ሁሉም ሙሉ በሙሉ ወደ ጥያቄው ተመልሷል ወደ አለበት ማለት። ከተመላሾቹ የሚነሱ የደህንነት ስጋቶችን ለመቅረፍም የክልል ጸጥታ ኃይሎች ከመከላከያ ሰራዊት ጋር በመሆን ትኩረት በመስጠት እየሰሩ እንደሆነም ነግረውናል። ለዲ ደብሊው ዘገባ ነጋሳ ደሳለኝ አሶሳ